ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በ19ና በ25 ሜትር ባንድ ከምሽቱ አሁን 3 እስከ 4 ሰዓት የሚያስተላልፈውን ፕሮግራም ጀመረ። ቅዳሜ ጥቅምት 17 2011 ዓ ም ሰላም አድማጮች፣ እንደምናምሽታችኋል። አዲሱ አበበ በዛሬ ቅዳሜ ፕሮግራም አዘጋጅነትና መስተንግዶነት እንዲሁም ንጉሡ ታምሬ በአቀነባባሪነት እስከ አራት ሰዓት አብረናችሁ እናመሻለን። ዛሬ ሁለት ቅንብሮች አሉ። አንዱ ከትናንት የተረፈ የትግራይና የአማራ ክልል መስተዳድሮች ስላወጡት መግለጫ የሚቀጥል ከዚያም ፒፕል ቱ ፒፕል በእንግሊዝኛው የሚባሉት አባላት ስላደረጉት ስብሰባ የተጠናቀረ ሪፖርት አለ። መልካም ምሽት እንመኛለን። አሁን ወደ ዜናው እንለፍ። ጤና ይስጥልኝ። እንደምናመሻችሁ ዜናዎቹን የማሰማችሁ ቆንጅት ታዬ ነኝ። በራያና አካባቢው የሰላም ጉዳይ ላይ በጠቅላይ ሚኒስትር አብይ አህመድ የተመራ የከፍተኛ የመንግስትና የክልሎች ባለስልጣናት ስብሰባ ዛሬ መካሄዱን የጠቅላይ ሚኒስትሩን ጽህፈት ቤት ኃላፊ የጠቀሰ ዘገባ አመልክቷል። ጠቅላይ ሚኒስትሩ የተወያዩት ከምክትላቸው ከአቶ ደመቀ መኮንን፣ ከህዝብ ተወካዮችና የፌዴሬሽን ምክር ቤቶች አፈጉባኤዎች፣ ከአማራና ከትግራይ ክልሎች የበላይ አመራር አባላት እንዲሁም ከሰላም ሚኒስቴር ሹማምንት ጋር መሆኑን ፋና ብሮድካስቲንግ ዘግቧል። ማንኛውም አይነት ጥያቄ በሰላማዊ መንገድ ብቻ እንዲቀርብና እንዲስተናገድ ስምምነት ላይ መደረሱን የጠቅላይ ሚኒስትሩ ጽፈት ጽህፈት ቤት ኃላፊ አቶ ፍጹም አረጋ በትዊተር መልእክት መግለጻቸው ታውቋል። በራያም ሆነ በሌሎች አካባቢዎች ከማንነትም ሆነ ከሌሎች ጉዳዮች ጋር በተያያዘ የሚነሳ ጥያቄ ህገ መንግስቱንና ህዝቡን ማዕከል ባደረገ መንገድ ሊፈታ እንደሚገባው መገለጹንና ከዚህ ውጭ የሚደረጉ እንቅስቃሴዎች ተቀባይነት እንደማይኖራቸው በውይይቱ መነሳቱን ያገኘውን መረጃ የጠቆመው ይኸው ፋና ዘገባ አስፍሯል። የዚህን ዜና ዝርዝር የያዘ ዘገባ በቀጣዮቹ ቀናት ይዘን እንመለሳለን። ከዜና ቀጥሎ የሚቀርበው ቅንብር ከዚህ ከዛሬው ስብሰባ ቀደም ብሎ የተሰናዳና የተቀረጸ እንደነበረ ለማስታወስ እንወዳለን። የጋምቤላ ሕዝቦች ክልላዊ መንግስትን በመምራት ላይ የሚገኘው የጋምቤላ ሕዝቦች አንድነት ዲሞክራሲያዊ ንቅናቄ አዲስ አመራር ጊዜውን በግል አጀንዳዎችና ሽኩቻ ከማጥፋት ይልቅ ራሱን ከጎሰኝነትና ከጥላቻ በማጽዳት የክልሉን አመራር በማጠናከር የህዝቡን ችግር ሊፈታ እንደሚገባ ጠቅላይ ሚኒስትር አብይ አህመድ ማስገንዘባቸው ተዘግቧል። ከአንድ ሳምንት በፊት በአዲስ አበባ በተጀመረው የንቅናቄው ማዕከላዊ ኮሚቴ ግምገማ ላይ የተገኙት ጠቅላይ ሚኒስትር አብይ የክልሉ ህዝብ ልማት የተጠማ እንደመሆኑ በሀገር ውስጥና በውጭ ያሉትን ባለሙያዎች ክልሉ አፈላልጎ መንቀሳቀስ እንዲጀምር አሳስበዋል ብለዋል። የንቅናቄው የቀድሞ ሊቀመንበር እና ምክትላቸው አቶ ጋትሎ አክቱትና አቶ ስናይ አኩር በፈቃዳቸው ስልጣን ለመልቀቅ ጥያቄ ማቅረባቸውን ተከትሎ ማዕከላዊ ኮሚቴው አቶ ኡሙድ ኡጁሉ ኢባቡና አቶ እንኳያ ጃክን ለንቅናቄው ሊቀመንበርና ምክትል ሊቀመንበር አድርጎ መምረጡን ነው የሀገር ውስጥ ዘገባዎች የገለጹት። የቀድሞውን የዩናይትድ ስቴትስ ፕሬዚደንት ባራክ ኦባማንና የውጭ ጉዳይ ሚኒስትራቸው የነበሩትን ሂለሪ ክሊንተንን ጨምሮ ለከፍተኛ የዲሞክራቲክ ፓርቲው አባላትና ለፕሬዚደንት ዶናልድ ትራምፕ ነቃፊዎች ፈንጂ በፖስታ በመላክ ተግባር የተወነጀለው ፍሎሪዳ ነዋሪ የሆነው የረጅም አመታት የወንጀል ታሪክ ያለው ሰው ታስሮ ክስ ተመስርቶበታል። የዩናይትድ ስቴትስ ጠቅላይ አቃቢ ህግ ጄፍ ሴሽንስ ለጋዜጠኞች ሲናገሩ ሴዛር ሴዮክ የሚባለው የ ሃምሳ ስድስት አመት ሰው በአምስት በፌዴራል ህግ የሚያስቀጡ ወንጀሎች ክስ እንደተመሰረተበት አስታውቀዋል። በወንጀሎቹ ጥፋተኛ ተብሎ ከተፈረደበት በ አርባ ስምንት አመት እስራት እንደሚያስቀጣው ታውቋል። አድማጮች ለሰአቱ ያለን ዜና በዚሁ ያበቃል። ዜናውን አደመጥን። ወደ ቀጣዮቹ ቅንብሮች እናልፋለን። በቅድሚያም ቀደም ሲል እንደገለጽኩት ትናንት የተጀመረው ሁለተኛ ክፍል የአማራና የትግራይ ክልሎች ያወጧቸው መግለጫዎች ላይ ይመለከታል። የአማራና የትግራይ ክልሎች ወቅታዊ ባሏቸው ጉዳዮች ላይ ያወጧቸው መግለጫዎች በቅደም ተከተል እናሰማለን ብለን ትናንት ያሰማ ነው ከአማራው ክልላዊ መንግስት የተሰጠው መግለጫ ባጭሩ። ከዚያም ደግሞ የክልሉን የኮሚኒኬሽንስ ጉዳዮች ቢሮ ኃላፊ አቶ ንጉሥ ጥላሁነን እያነጋገረ ነበር። እኔ ነበርኩ ውይይቱን ያደረግኩት። ጥያቄንም የገታውበትን እንደገና በማስታወስ ሁለተኛውን ክፍል እንቀጥላለን። እርስዎ ካሉት ልነሳና፣ ቁጭ ብሎ መነጋገር ነው መፍትሄው ብለዋል። እውነት ነው፣ ይሄ ነው የሚታመንበት። በተለይ ደግሞ እንኳን እንደ እናንተ ሁለታችሁ ክልሎች ተቀራረባችሁ ያላችሁት ይቅርና አንዱ ክልል የሚነሳ ግጭት ሩቅ ላለም የአገሪቱ ክልል ጠንቅ ይሆናል ለሰላምና ከዚህ ይልቅ መግለጫ ከመለዋወጥ ይልቅ እናንተ ቀድማችሁ በተለይ መግለጫ ከማውጣት ይልቅ ባለስልጣናቱ ተገናኝታችሁ በመመካከርና በመነጋገር ልትፈቱት ትችሉ ነበር የሚሉ ብዙ ሰዎች አሉ። እና በዚህ ጉዳይ ምን ይላሉ? ይቅርታስ መጠየቅ ይኖርባቸዋል? እርግጥ ቅርታ የሚያስጠይቅ ነገር የለም ብለውኛል። መግለጫው እኮ የሚለው የትግራይ ብሔራዊ ክልላዊ መንግስት፣ ይህንን ችግር ለመቅረፍ በሚያደርገው እንቅስቃሴ እንደግፋለን ነው በመግለጫ ሳይሆን ባለስልጣናት ተገናኝታችሁ መመካከር አይሻልም ወይ ለማለት ነው። ይቅርታማ፣ ብዙ ጊዜ በተለያዩ ጉዳዮች ላይ እየተነጋገርን ነው። አንድ ላይ በምንመክርባቸው በርካታ መድረኮች አሉን። እነዚህን እየመከርን ነው። በእነዚህ ጉዳዮች ላይም በወሰን ጉዳይ ላይ ከመነጋገር አልፈን እኮ ቁጭ ብለን ፈጠናል። ይሄ መግለጫ ለምን ወጣ ሳይሆን የመግለጫው ይዘት ምንድን ነው? የመግለጫው ይዘት ተንኳሽ ነው ወይ ብጥብጥ የሚያነግስ ነው ወይ? ቅራኔ የሚያመጣ ነው ወይ? ብለን ስናይ አንዳችም ቃል አንዳችም ሐረግ መምዘዝ አይቻልም። እንደግፋለን። ወደ ሰላም እንምጣ። ቅድም ተናግረዋል እኮ ከአረናም ከሌላም አካባቢ የሚሰነዘሩ አስተያየቶች ለሰላም ጠንቅ ናቸው ብለዋልና ከመግለጫውም የበለጠ ይሄኛው በመግለጫ ደረጃ መነሻው መነሻውን ነው ቅድም የገለጽኩት። የሆነ ሆኖ ግን ይሄ መግለጫ ማውጣት ይቅርታ አያስጠይቅም። ምንም እንኳን ዘመኑ የይቅርታና የሰላም ነው ብንልም ይቅርታ የሚጠይቀው ያጠፋ ነው የበደለ ነው። ይቅርታ የሚያስጠይቅ አንዳችን ነገር አለ ብለን አናምን። እንደው ለማጠቃለያ አቶ ንጉሱ እንግዲህ ከአማራው ክልል ወይም አማሮች ነን ብለዋል ራያ ህዝብና ተፈናቅለው በየቦታው ናቸው ጎንደር ይገኛሉ። ይህንን እናንተም ታውቃላችሁ፣ ጉዳት እንደደረሰባችሁ ታውቃላችሁ። እንደ አማራ ክልላዊ መንግስት ሀላፊነት አለባቸውና ለአማራው ህዝብ ለሁሉም ኢትዮጵያ ህዝብ ሀላፊነት አለባቸው በእርግጥ ምን አደረጋቸው ምን ጥረት አድርጋቸዋል የተጎዱትን መጠለያ ውስጥ ያሉትን ወጣቶችም አዛውንት ከ6 እስከ 65 ዕድሜ ያላቸው በስደት ተጠልለው በየቦታው እንደሚገኙ ነው የምናገኘው መረጃ የሚነግረው፣ ወይም ሰዎቹ የሚሰጡት ምስክርነት። ምን እያደረጋችሁ ነው? በጎንደር አካባቢ ከወልቃ የተፈናቀሉትን ድጋፍ እየተደረገ ነው። አመራርም ሄደው እዛ ድረስ አወያይቷቸዋል። አሁን የዚህ የራያን አካባቢም ወደ ቆቦ የመጡትን ያው በአካባቢው አመራር በዛው በሰሜን ወሎና አካባቢና ጎራባች ወረዳዎች አካባቢ ድጋፍ እየተደረገ ነው። ወደ ትምህርት ቤት የመጡትም ህጻናት በአፍ መፍቻ ቋንቋቸው እንዲማሩ ነው በአፍ መፍቻ ቋንቋችን የመማር መብታችን ተነፍጓል እያሉ አሁን አካባቢው እንዲረጋጋ የበኩላችን አስተዋጽኦ እያበረከትን ነው አቅማችን የፈቀደውን ያህል ድጋፍ እናደርጋለን በሁሉም መጠን ማለት ነው በጣም አመሰግናለሁ አቶ ንጉሱ ጥላሁን የአማራ ክልል የመንግስት ኮሚኒኬሽንስ ጉዳዮች ቢሮ ሀላፊ እግዚአብሔር ይስጥልኝ አመሰግናለሁ ከትግራይ ብሔራዊ ክልላዊ መንግስት የተሰጠውን መግለጫ እንዲሁ አጠር ባለ መልኩ እንመልከትና ከሀላፊዎች ጋር እንወያያለን የአማራ ብሔራዊ ክልላዊ መንግስት ባለፈው ጥቅምት 13 2011 ዓ ም ባወጣው መግለጫ የአማራ ብሔራዊ ክልል ከትግራይ ብሔራዊ ክልል ጋር በሚያዋስኑት የወልቃየትና የራያ አላማጣ አካባቢዎች በተፈጠሩ ግጭቶች የሰላም መታወክ ገጥሞታል። ይህም ለክልላችን ትልቅ የጸጥታ ስጋት ደቅነዋል ይልና የትግራይ ክልል ግን የሁሉም ብሔር ብሔረሰብ ተወላጆች ህገ መንግሥታዊ መብታቸውና ነፃነታቸው ተከብሮ በሰላምና በክብር የሚኖሩባት ክልል ሆና ዜጎች በማንነታቸው የሚፈናቀሉባትና የአማራ ክልል ሰላም ችግር ፈጣሪ መባሏ ግን አሳዛኝ፣ ከትንኮሳም የማይተናነስ ጠባጫሪነት አቋም ነው ይላል መግለጫው። አክሎም የክልሉ መንግስትና ህዝብ ሰላሙን አስጠብቆ ውስጣዊ ችግሮቹን ለመፍታት ሌትና ቀን እንደሚረባረብም ያመለክታል። በአጠቃላይ ወደ መጨረሻው ሲያጠቃልል የአማራ ክልል መንግስት ያወጣው መግለጫ መሰረታዊ የሆነ ህገ መንግስታዊ ጥሰት ያለበትና በሁለቱ ክልል ሕዝቦች መካከል ለዘመናት የኖረውን አብሮነት የሚጎዳ አደገኛ አካሄድ በመሆኑ በአስቸኳይ እንዲታረምና የአማራ ብሔራዊ ክልላዊ መንግስትም ለትግራይ ህዝብ በይፋ ይቅርታ እንዲጠይቅ የትግራይ ብሔራዊ ክልላዊ መንግስትና የትግራይ ህዝብ በጥብቅ ያሳስባል ይላል። በዚህ ጉዳይ ላይ የክልሉን ኮሚኒኬሽንስ ቢሮ ኃላፊ አቶ ረዳኤ ሃለፎን ለማነጋገር ደውዬ ነበር። እኔ ወደ ዞኑ አስተዳዳሪነት ተዛውሬያለሁ፣ ይሄ አሁን የሚመለከተው ረሃማን ነው ብለው ስልካቸውን ሰጡኝ። ደግሜ ደጋግሜ ሞከርኩ። የወይዘሮ ረሃማን አልተነሳም። እንደገና ወደ አቶ ረዳኤ ደውዬ ምንም እንኳ የኮሚኒኬሽን ቢሮ ኃላፊ ባይሆኑና ወደ አስተዳደር ቢለወጡም ከራያ ሕዝብ ጋር የሚገናኝ ጉዳይ በመሆኑ በመግለጫው ላይ አስተያየት ቢሰጡኝ አልኳቸው። እንዴ ይሄ እኮ የዲሲፕሊን ጉዳይ ነው፣ በክልል ጉዳይ ላልነጋግርህ አልችልም ሲሉኝ፣ መግለጫውን አይተውታል ስላቸው፣ እንዴት ነው ያ ሌላ ጉዳይ ነው፣ ሰው በማይመለከተው ጉዳይ ይነጋገራል ሲሉኝ፣ እግዚአብሔር ይስጥልኝ ብዬ ስልኬን ቀጥዬ የደወልኩት ወደ አረና ትግራይ ፓርቲ ኃላፊ ወደ አቶ አብርሃ ደስታ ነበር። ለምን? በዋናነት ፓርቲያቸው ከአቶ ንጉሡ ጥላሁን ጋር ባደረግኩት ውይይት ስለተነሳ ተነሳ የእሳቸውን አስተያየት ብቻ ይዤ መቅረቡ ቀደም ሲል የትግራይ ኮሚኒኬሽን ቢሮ ላወጣው መግለጫ ምላሽ በቂ ስለማይሆን ወደፊት የክልሉን የኮሚኒኬሽን ቢሮ ኃላፊ ሳገኝ የአረና ፓርቲንም አስተያየት ጨምሬ ለማቅረብ እሞክራለሁ። ለመሆኑ ከአማራ ክልላዊ መንግስትም ሆነ ከትግራይ ብሔራዊ ክልላዊ መንግስት የተሰጠውን መግለጫ የራያ የማንነት ጥያቄ አስተባባሪ ኃላፊዎች እንዴት ይመለከቱታል? ወደ አቶ አገዘህ ዳሩ ዋናው አስተባባሪ እንዲሁም ወደ አቶ ጌታቸው ደሳለኝ ዋና ጸሐፊ ዘንድ ደውዬ የሚከተለውን ነግረውኛል። ችግር የለውም፣ ግ ይከተል። እስቲ አቶ ጌታቸው አስተያየት ይስጡበት፣ በሁለቱም መጀመሪያ በአማራው ከዛ ደግሞ በትግራው መግለጫ ላይ ባለኝ መረጃ አቋማቸው ከባለፈውም ጀምሮ የፓርቲ ጉባኤያቸውም ላይ እያደረጉ ነው። በሰላማዊ መንገድ የማንነት ጥያቄዎች መመለስ አለባቸው የሚል አቋም ነው እና እኔ ተገቢ ነው ብዬ ነው የማምነው። የማንነት ጥያቄ እንዳለ ያምናሉ ማለት ነው? ያምናሉ። ማንነትና የድንበር ጥያቄዎች የህዝቡ ድምጽ ተሰምቶ መመለስ አለባቸው የሚል ነው። በብአዴን በኩል እኔ የተረዳሁት በተወሰነ መልኩ ህገ መንግስታቸውም፣ አቃፊ የሆነ ህገ መንግስት ነው ያላቸው። ምንም እንኳን በተለይ ድሮ የነበረው ብአዴን በራሱ እንትን ራሱ ኢኒሽቲቭ ነው ማለት ሊያስቸግር ቢችልም የሆነ ሆኖ ህገ መንግስታቸው ለብሄሮች በክልል ውስጥ ለሚገኙ ብሄሮች እውቅና የሚሰጥ የተለያዩ ቋንቋ መነገር እንዲችሉ ሪኮግናይዝ የሚያደርግ ነው። እና አቶ ገዱ አንዳርጋቸው ባለፈው የምሁራን ጉባኤ ላይ ምንድነው ሲናገሩ የሰማሁት አማራነት ማለት ብሔራዊ ማንነትም ነው፣ እንደገና ደግሞ ህብረ ብሔራዊ አንድነትም ነው የሚል አይነት ፍልስፍና ነው ያላቸው እና ችግር አለበት ብዬ አላምነም። የበአዴን ምትን አስተሳሰብ የብሔሮችን ማንነት ከአኮመዴት ከማድረግ አንጻር ችግር አለበት ብዬ አላምነም። በአዴን ዛሬ አቤት አቶ እኔ የበአዴን መግለጫ አይቸዋለሁኝ፣ አንብቤዋለሁ። አሁን ያለው በአዴን እኔ አዴፓ ብዬ ልግለጸው፤ ምክንያቱም በአዴን የነበረው ከአሁን በፊት የነበረው በአዴን የሚባለውና አሁን አዴፓ ሁለቱ እጅግ በጣም የተለያዩ ድርጅቶች ናቸው በተለያየ አስተሳሰብ ያሉ ናቸው። የድሮ በቲፒኤልኤፍ አእምሮ የሚዘወር የክልሉን ህዝብ እና ከክልሉ ህዝብ ጋር ትስስር ያላቸውን ማህበረሰቦች ፍላጎት የማይጠብቅ ድርጅት ስለነበረ ሀያ ምናምን ዓመት ያሁሉ ጥያቄ ሲነሳ የትፕኤሌፍ ቀኝ እጅ ሆኖ እዛ በኩል ያለ የማንነት ጥያቄ ሲያጣጥል ነው የነበረው። የአሁኑ መግለጫው የአዴፓ መግለጫ ጎንደርም ያለው የወልቃይት ማህበረሰብ ጥያቄ፣ በዚህ በኩል ያለው የራያ ማህበረሰብ ጥያቄ በተራ የመልካም አስተዳደር ተብሎ ሊጣጣል የሚገባው ሳይሆን የማንነት ጥያቄ ነው። የማንነት ጥያቄው ደግሞ ህጋዊና ሰላማዊ በሆነ መንገድ መፈታት አለበት። ይሄ አለመፈታቱ በሁለቱ ክልሎች መካከል ድንበር አካባቢ ስለሆነ የራሱ የሆነ አሉታዊ ተጽዕኖ የሚፈጥር ስለሆነ በህገ መንግስታዊ በሆነ መንገድ መፈታት አለበት በሚል ነው የተረዳሁት። ይሄንን አዴፓ ይሄንን በማውጣቱ አጋዥ ነው ለትግላችን። ለዚህ ደግሞ እጅም በጣም አክብሮት አለን፣ አድናቆት አለን። በዛ በኩል ያለው ሁልጊዜ ሀቅን በመደፍጠጥ ላይ የተመሰረተ ፖለቲካ አካሄድ ነው የሚሄዱት። የትግራይ ወር ማለት ሆነ የቲፒኤልኤፍ ገና ሲጀመር ጀምሮ በህገ መንግስታቸው በክልላዊ ህገ መንግስታቸውም የራያን ማህበረሰብ ሪኮግናይዝ አያደርግም፣ እውቅና አይሰጠውም። አሁንም መግለጫቸው የማንነት ጥያቄ የለም፣ ማንነቱ ታውቆ ያደረ ትግሬ ነው። በዚህ በኩል ደግሞ እንደውም ይሄንን ህጋዊ በሆነ እና ህገ መንግስታዊ በሆነ መንገድ የማንነት ጥያቄ መፈታት አለበት ብሎ መግለጫ ስላወጣ የትርቅ ነገር የሚመስል በክልሎች መካከል አላስፈላጊ አለመግባባት እና ጠባጫሪነትን የሚቀሰቅስ እንደሆነ ተደርጎ ነው መግለጫ ከዛ በኩል መልስ የተሰጠውና፣ ይሄኛው የቲፒኤልኤፍ መግለጫ እጅግ በጣም ደፍታች የትግራይን ኢሊት እና የቲፒኤልኤፍን ፍላጎት ብቻ መሰረት የሚያደርግ የሌሎችን ማህበረሰቦች መብትም የፖለቲካ ፍላጎትም ግምት ውስጥ የማያስገባ ሁሌም እንደነበረው እንደዚህ ነው። የቲፒኤልኤፍ አቋም ይኸው ነው፣ ለዘመናት ይኸው ነው። አሁንም እሱ ተመሳሳይ አቋም ነው፣ አሁንም በዚሁ መግለጫ የታየው እና እኔ ሁለቱን ነገሮች በዚህ መንገድ ነው የምገነዘባቸው። መልካም። አቶ ጌታቸው በሁለቱ መግለጫዎች ላይ ሌላ አስተያየት ተጨማሪ አለውት ከሌለውት ለእናንተ ምናልባት ይኸው ነው። ህወሓት ባወጣው መግለጫ ከፍተኛ የሆነ ሹፈት ይመስለኛል እና መንግስትን ያክል ነገር እየመራህ ድምጽ ማሰባሰብ እንዳንችል በልዩ ኃይል ህዝብን እያሸበርክ እንደገና ደግሞ የማንነትን ጥያቄ መጠየቅ ይችላሉ የሚለው በጣም አደገኛ ይመስለኛል። አሁን ሁሉም ነገር ኦፕን ነው፣ ያ ዓለም በሙሉ ያየዋል እያንዳንዱ የሚሆነውን ነገር እና በቀደም ሰሞኑ ምንድን ያደረጉት የራያን ጉዳይ ለመመካከር ከራያ ውጭ የሆኑ ሰዎች ተሰብስበው አላማጣ ላይ ጉባኤ አድርገው በዛ ነው ግጭቱ የተነሳው። ዛሬ አንድ ሲምፕል ኢንሲደንስ ብነግርህ ካለማጣው ወጣ ብሎ ገጠር ላይ አንድ አዛውንት ወጥተው እሱ ህዝቡ ለቀብር ሄዶ በሁለት መኪና ነው ሰራዊት ይዘው ቀብሩ ጋር ሰው ምን እንደሚል ሲያዳምጡ የነበሩት እና በጣም በከፍተኛ ሁኔታ ተስፋ ቆርጠዋል። እያንዳንዷን ነገር ለማፈን ነው እየታገሉ ያሉት። ህዝቡን በገንዘብ ለመደለል የተመረጡ ሰዎችን እንትን ይላሉ። አሁን በአሁኑ ሰዓት ታዋቂ ታዋቂ ሰዎችን እያፈኑ እያሰሩ ነው ያሉት በጣም ብዙ ሰው ታስሯል። እና አፈናው እና ጭቆናው በጣም በከፍተኛ ሁኔታ ተጠናክሯል። ድምጽ እያሰባሰብን ነበረ፣ ይሄ ፔቲሽን እሱን እንዳንጨርስ ነው አሁን እያደረጉ ያሉት እና ወከባው በጣም ተጠናክሮ ቀጥሏል። ፔቲሽን ለምንድን ነው እሱ የምታስፈርሙት? ፒቲሽን የምናስፈርመው ይሄ በእንትኑ ያው እንግዲህ ምናልባት ከራያ አንጻር ይሄ ህገ መንግስቱ ህጋዊ ነው ለማለት ቢያስቸግረኝም በህገ መንግስቱ መሰረት ቢያንስ አምስት ፐርሰንት እንትን ማለት ይኖርብሃል። አምስት ፐርሰንት ድምጽ ይዘህ ነው መጠየቅ ያለበት። እኛ ማንነታችን ራያነት ነው። ይሄን ማንነታችን ይዘን ደግሞ በባህል፣ በታሪክ፣ በስነ ልቦና ከሚመሳሰለን ከወሎ ህዝብ ጋር አብረን መኖር ነው የምንፈልገው በሚሉ ቴምፕሌት ላይ ነው የምናስፈርማቸው እና ኦልሞስት እየጨረስን ነው። ሬፈረንደም ወይም ውሳኔ ህዝብ ለማግኘት ጥያቄውን ለማቅረብ ወደ እንትን ወደ ፌዴሬሽን ምክር ቤት ለማቅረብ ና ያው ከዛ እነሱ የሚሄዱበት የራሳቸው ፕሮሲጀር አላቸው። እንደገና ሄደው ያጠናሉ። ሄደው እንደገና ድምፅ እንትን ይላሉ። እዛ እንግዲህ ኢኒሽት ለማድረግ ነው። ይህን ፕሮሰስ ለማ ምክር ቤት ነው የምታቀርቡት። ህጉ በጣም እንትን ነው፣ ክሊየር አይደለም። በክልል ደረጃ ነው እንዲጠየቅ እንትን የሚለው። ነገር ግን የራያ ጉዳይ ያው ሁለቱም ክልሎች ላይ ስላለ ወደ ፌዴራል ነው ለማድረግ ይፈልግን የነበረው። ነገር ግን በአማራ ክልል አንድ ወረዳ ነው ያለው እና እነሱ ይሄ ነገር እንዲነካ ብዙ ፍላጎት የላቸውም። በተለይ የተወሰነ ወጣት ምክንያቱም በሆነ ሰበብ ወደዛ እንዳንወሰድ የሚል ስጋት ስላለ ስለዚህ ያለን ግዴታ የሚሆነው ለትግራይ ክልል ፕሬዝደንት እናደርጋለን። አይመልሱትም፣ እናቀዋለን። ሆፕ አስቀርተን እንሰጣቸውና በይግባኝ እንደገና ወደ ፌዴሬሽን ምክር ቤት ይመጣል። የፌዴሬሽን ምክር ቤት ህዝቡን ወይ ሪፈረንደም አድርጎ ወይም በሌላ በፖለቲካ ውሳኔ ወደዚህ ወደ አማራ ክልል እንድንመጣ ይሆናል ማለት ነው። ለመሆኑ በአሁኑ ሰዓት በዚህ አካባቢ በአላማጣ ምንድን ነው ያለው ሁኔታ? አንድ ወጣት አናግሬያለሁ፣ ፋንታይ ዝናሙ ይባላል። አካባቢው እንደተጨናነቀ ነው። እነሱ ቁጥጥር ስር ነው ያለው አሁን አካባቢ አብዛኛው ወጣትና አዛውንት ግማሹም ተሰድታል። እንግዲህ ወደ መጠለያ ወደ ቆቦ መጥተው አለማጣ አካባቢ ግን መንገድ ዘግታችሁ ትራንስፖርት እንዳይተላለፍ ማድረጋችሁ ይገለጣል። እውነት ነው? አዎ ከዚህ በፊት እንደዛ አድርገን ነበር። መከላከያ መጣ ሲባል መከላከያ ደግሞ ያልጠራ መከላከያ ይመስለኛል የመጣው ያልጠራ ማለት ስለ እኛም ንጹ መከላከያ መስሎን ያወጣቱ በድንሰባ ነበር የተቀበለው መከላከያ እንዲመጣልን ነበር። መከላከያ መተነ እነዛ የልዩ ኃይሎች አስወጥቶ ህብረተሰቡ የሚፈልገውን የሚጠይቀው የማንነት ጥያቄ ያንን በግልጽ እንድንወያይ ከላይም ያሉ ኖሮጃችን ሆነ ሌላ የፌዴራል መንግስት መጥቶ እንዲያወያየ ነበር የምንፈልገው። ያ መከላከያው እንደገባ ግን በቀጥታ ተኩሱ የተጀመረው እና እናንተ ግን አሁንም መንገዱን እንደዘጋችሁ ናችሁ። አሁን ተከፍቷል። ሁለት ቀን የተዘጋው በአስራ አንድ ና በአስራ ሁለት በአስራ አንድ ና በአስራ ሁለት አላማጣ ና ዋጅ አካባቢ ተዘጋ በአስራ ሶስት እና በአስራ አራት ደግሞ ቆቦ አካባቢ ተዘጋ። እሁድና ሰኞ እንደገና ደግሞ ማክሰኞ ማክሰኞና እስከ ትላንት በስቲያ ረቡዕ እስከዚያ ደግሞ ቆቦ እስከ ዋጃ ያለው ተዘጋ። ሌሊት ያው በመከላከያ እንድከፈት ተደርጓል። አሁን አሁን እንቅስቃሴ ያለው እስቲ ምንምን ደረሰ በሰው ህይወት ላይ ደረሰ ድረሰ አደጋ አለ ወይ? የቆሰሉ የሞቱ የመሳሰለ አራት ልጆች ገለዋል አራት ልጆች ይተዋል። ከሀያ በላይ ቆስለዋል። ወረዳዊ ሆስፒታልና ማጨው በሚባል ሆስፒታል እንዲሁም በመቀሌ ሆስፒታል ላይ ይገኛሉ። ልጆች ደግሞ ታስረዋል፣ ታስነዋል ከአካባቢያቸው አርቀው ነው ወሰዷቸው። መንግስት ወይም የክልሉ ኃላፊዎች እንደሚሉት የማያስፈልግ እርምጃ፣ መንገድ መዝጋት የመሳሰለ ለምንድን ነው ማድረግ የፈለጋቸው? ለምን በትዕግስት መልስ ከመንግስት አጠብቁም የአዳዶግ ድሮ ዋነኛ መሰረታ ምክንያት እነዚህ የኛ ወክሎች ወይም ደግሞ የህዝብን ወክለው እየተከራከሉ ያሉት የሚድጋዊ የማነት ጥያቄ አስመላሽ ኮሚቴ ያሉ ናቸው ሰዎች አንደኛ፣ የትግራይ መንግስት እነዚህ ወያራዎች ናቸው፣ በረንዳ ዳሪዎች ናቸው፣ የራያ ህዝባዊ ወኩሉም እያሉ ስማቸውም ታንቋሻቸው ነበር እስካሁን እኛ ደግሞ ህዝቡ ደግሞ አንደኛ እነዚህ ሰዎች የእኛ ወክሎች ናቸው፣ በረንዳ ዳሪዎች አይደሉም፣ ከራያ ማህበረሰብ የወጡ ናቸው፣ ስለ ራያ የሚቆረቆር ናቸው፣ ስለ ራያ መንስ፣ ስለ ራያ ጥያቄ ይዘው ለምንመለከተው አካል ጥያቄ እያቀረቡልን ያሉ ሰዎችና ና የእኛ ወኪሎች ሲሆናቸውን ለመግለጽ ስብሰባ እንድፈቀድልን ጠየቅናቸው። እነሱ ግን ይህንን ጥያቄ ለማበላሸት ከሌላ አካባቢ ከአዲሾሆ ውቅሮ እና ከትግራይ አካባቢ ሌሎች ህብረተሰብ፣ እኛ የማይወክል ህብረተሰብ አምጥተው ራያ የልማት ጥያቄ እንጂ የባለ ጥያቄ የለበትም ብሎ አዳፍ ነው ባለፈው ቅዳሜና ሁድ የወዳኛው ቅዳሜና ሁድ። አዳት ነው ለማለት አስበው ስለነበር ይህንን ለመቃወም ነው እኛ ወደ ሰልፍ ነው ወደ መንገድ መግዛት ይወጣሉ። ግን አንደኛ እነዚያ ኮሚቴዎች እኛን ይወክሉናል። ነገር ግን አሁን ከትግራይ እንደሚነግሩን አንደኛ ነገር የራያ ህዝብ ተሰብስቦ የማንነት ጥያቄ አለን እኛ አማራ እንጂ ትግሬ አይደለንም ያለበት ስብሰባ ፈጽሞ አልተደረገም፣ ይሉኛል። እናንተ ደግሞ የምትሉት ተሰብስበን ወስነናል ነው። በስብሰባ ወስናችኋል፣ ተሰብስባችሁ። የራይሀ ተሰብስቦ እኛ ትግሬ አይደለንም አማሮች ወጥቷል፣ ሰልፍ ቅዳሜ። እነሱ ስብሰባ ጀመሩ፣ የባለፈው ቅዳሜ ስብሰባ ጀመሩ፣ እነሱ ከትግራይ ትምህርት ስብሰባ ጀመሩ። የሀገር ሽማግሌዎች ይችላል፣ እና ሰኞ ቀን የሀገር ሽማግሌዎች ና ወጣቱ ከገጠር እስከ ከተማ ያለው ወጣቱና ገበሬው መጣ፣ ተሰበሰኑ። ስለዚህ ይህንን ጥያቄ እዚህ ላለው ለአስተዳደር ለዞን አስተዳደ ተደራዳሪ እንዲያቀርቡልን ብለን ኮሚቴዎች ከወጣቱም ከትልቁም አዋጥተን ላክን። ለእነዛ ሰዎች ስንልክ በጣም ንገር ምንዳሚያስጠቀም አስፈላጊ ከሆነ አንድ አንዳንድ ሰዎች ወክላችሁ ከነገ ጀምሮ ለሚካሄደው ስብሰባ መሳተፍ ትችላላችሁ። ከዚህ ውጭ ግን የህዝቡ ጥያቄ የራሱ የሆነ መድረክ ይዘጋጅለታል። በዛ ላይ መወያየት እንችላለን። ስለዚህ ላናናግሩ አልፈልጉም። ህዝቡ ግን በአንድ ድምጽ ወስነናል። ህዝቡ የምፈልገው ቁጥር ከየገጠሮ ባበርስ መጥቷል። የምፈልገው ወጣት ተሰብስቧል። አንድ ላይ የሆነን ተወያይተናል፣ ወስነናል። ድምፅም በእጃቸው ይዘናል። ተሰብስባችሁ አሰራር በል ጨርሰናል። ተሰብስባችሁ ወስናችኋል? አዎ ፊርባ ስራ የሚፈለገው በአምስት ፐርሰንት የጥቅሽ ፊርባ እንዲሰረን ተወስኖ ነበር። በሁሉ በትግራይ ስር ያሉ የራያ አካባቢዎች ሙሉ በሙሉ የሚፈለገው ቁጥር አያስፈርምን ለሚመለከተው አካል ለኮሚቴ ልከናል። ምንድን ነው ከአሁን በኋላ ማድረግ የምትፈልጉት መልስ እንዳጋጣሚ ቶሎ ባይሰጣችሁ? ወይንም እስከ መቼ ነው ይሄ እንደ አይነቱን ከቦታ ቦታ እየተሰደዳችሁ እንዳሲያስፈልግ ደግሞ ሰልፍ እያካሄዳችሁ ይሄንን ጥያቄ የምታቀርቡት መቼ ነው የሚያበቃ ወይም ምንድን ነው ቀጣዩ ሀሳባችሁ? ቀጣዩ ሀሳባችን ሌላ ምን አለን? እኛ ለመንግስት እንተዋለን። አሁንም አርሳዶር፣ የአካባቢ አርሳዶር ሰውጣቶ ሀያ ሆነ ሰላሳ መኪና ሰውጣቶ በራሱ ፈቃድ ተነሳስቶ አዲስ አበባ ደርሶታል። ሰልፍ እንዳደገ የምንፈልገው መንግስት ላይ ሄደ አሁን በተደጋጋሚ እንዲጮ ነው የምንፈልገው። እኛ ጥያቄያችን ህጋዊ ነው። ጥያቄያችን ህገ መንግስታዊ ነው። ትግላችንም ሰለማዊ ነው። የጦርነት ትግል አደለ የጀመርነው። አሁንም ጥያቄያችን በነዛ ነቲቭ አርሳደሮች የሚባሉ ነቲቭ የአካባቢ ነዋሪዎች በሚባሉ ራያዎች ወደ እነሱ ልከን እነዚህ አብይ ኮሚቴ የምንለው ያቋቋሙላቸው ሰዎች እንዳግዛቸው እናደርጋለን። አሁንም ነገ እሁድ በእርግጥ በሰሜን ወሎ ዞን አካባቢና በደቡብ ወሎ ዞን ታላቅ ሰላማዊ ሰልፍ ይካሄዳል። በዚህ ዙሪያ መቼ እሁድ ዕለት አሁን ከነገ እሁድ ነገ እሁድ ነገ እሁድ ይካሄዳል። ይሄ ሰልፍ የሆነ ተጠሎ ያሳድርና ብለን እንጠብቃለን። ከዚያ በኋላ ግን ከህብረተሰቡ ጋር እየተወያየን ምንም እንኳ ፊት ለፊት ተገናኝተን መወያየት ባለች በአሁኑ ሰዓት በስልክም በተለያዩ ምልክቶችም ኮሚኒኬሽን እያደረግን ስለሆነ ህዝቡ እዛ ያለው ገበሬው አርሶ አደሩ የተማሪያም ሚኒስትር አርሶ አደሩ ወደ አዲስ አበባ ሊቀን ጠቅላይ ሚኒስትር ቢሮ ላይ እንዲሄድ ነው የምናደርገው። ሌላ ምንም አማራጭ የለንም። ከነሱ ጋር ከዚህ በኋላ የምንቀጠልበት አንዳች ምክንያት አይኖርም። የሆነ ኑሮም ከነሱ ጋር ይኖረና ብዬ ተስፋ አላደርግም። ግን ይሄ መንገድ ተዘጋ የሚባለው ሰው ተገደለ የሚባለው አለማጣ ውስጥ ነው አንድ ውስጥ ነው ከተገደሉ ውስጥ አስፈላጊ ከሆነ በስማቸው ልገልጽልህ እችላለሁ። እስቲ የሞቱን ሰዎች ሞቱ የምትላቸውን ተገደሉ የምትላቸውን እናንተ አገላለጻችሁ ለምሳሌ ጠንከር ያለ ነው። ተረሸኑ ትላላችሁ። መረሸን እንግዲህ ተርታውን ሰው አቁሞ በሰልፍ ደርድሮ ተኩስ መክፈት ነው። አገላለጹ ጠበቅ ያለ ነው። አደባባይ ላይ ባዶ እጁ ወጣ አይደለ? አደባባይ ላይ ባዶ እጁ ድምፅ ለማሰማ ለወጣ ህብረተሰብ መንገድን የተዘጋበት ዋነኛ ምክንያት እነግርሃለሁ። የፌዴራል ፖሊስና መከላከያ እንዲገባሉ፣ ይህ መከላከያና ፌዴራል ፖሊስ ገብቶ እነዛ የልዩ ኃይሎች የትግራይ ልዩ ኃይሎች አካባቢን አስወጥቶ ሰላማዊ የሆነ ጥያቄ እንድንጠይቅ እሺ። ሞቱ መንገድ መዘጋት የነበረው ይሄ ነው። ተገደሉ ያልካቸውን ሰዎች እዛ ላይ የወጡ ልጆች፣ ባየ ፍልቄቴ፣ ነጋሲ ገብረህይወት፣ ገብረ ቤት ታበበ ሞላ፣ ብርሃ የተባሉ ግለሰቦች በስማቸው ከወሳል ያገኘነው አድራሻ ነው። እነዚህ አስፋልት ነው። ከዚህ በተረፈ የሚቀጥለውን ደግሞ እንደ ሁኔታው እየተከታተልን እናቀርባለን። በጣም አመሰግናለሁ ፋንታ፣ እንግዶችን አመሰግናለሁ። ወደ ቀጣዩ ክፍል እናልፋለን። ፒፕል ቱ ፒፕል በአህጽሮት ፒ ቱ ፒ ይባላል። ያን በተመለከተ የተቀናበረው ነው የሚቀጥለው። ለረጅም ዓመታት በኢትዮጵያ ልዩ ልዩ የሕክምና አገልግሎት ሲያደርግ የቆየውና ዋና መቀመጫውን በዩናይትድ ስቴትስ ያደረገው የሕክምና በጎ አድራጎት ድርጅታቸው በዘርፉ የሳይንሳዊ ዕውቀት ክህሎትና ቴክኖሎጂ ሽግግር በትኩረት ይንቀሳቀሳል ከተለያዩ የኢትዮጵያ የሕክምና ኮሌጆችና ዩኒቨርሲቲዎች እንዲሁም የአገልግሎት ተቋማት ጋር በቅርቡ ይሠራል። የዚህ ጥረታቸው አካል በሆነውና በርካታ ሳይንሳዊ ጥናቶች በሚቀርቡበት ዓመታዊ መድረክ አስረኛውን ዓለም አቀፍ ጉባኤያቸውን መሰንበቻቸውን ከዋሽንግተን ዲሲ አቅራቢያ በምትገኘው የአርሊንግተን ከተማ አካሂደዋል። የጉባኤውን መድረክ የተከታተለው የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ ከድርጅቱ መስራችና የጉባኤው አስተናጋጆች ሦስቱን ጋብዞ አዋይቷል። ላንተን ሀብቴ ይባላለው። አሁን የፒፕል ቱ ፒፕል የቦርድ ኦፍ ዲሬክተርስ ቼርማን ሆኜ እያገለገልኩ ነው። በሙያዬ ኢንተርኒስትና የሆስፒስ እና ፓሪቲቭ ሜዲሲን ስፔሻሊስት ነኝ። የምሰራው በየ ሜዲካል ሴንተር እና በዌስት ቨርጂኒያ ሜዲካል ስኩል መካከል ነው። ክሊኒካልና የቲችንግ አፖይንትመንት አለኝ ሁለቱም ቦታ ከበደ በኛ እባላለሁ። የምሰራው ክሊኒክ ሮቸስተር ሚኒሶታ ነው። እኔም የውስጥ ደዌና የካንሰር ሐኪም ነኝ። ናጋው ማሪ ይባላለሁ የፒፕል ቱ ፒፕል መስራች እና ፕሬዚዳንት ነኝ። በሙያዬ ኒውሮሎጂስት ስፔሻሊቲ፣ ኒውሮኤድስ፣ ፔን ማኔጅመንት እና ኒውሮ ፊዚዮሎጂ ነው። በድጋሚ አመሰግናለሁ። ፒፕል ቱ ፒፕል ለረጅም ጊዜ በኢትዮጵያ ውስጥ የሕክምና አገልግሎቶችን በመስጠት በሀገሪቱ ከሚገኙ የሕክምና ተቋማት ትምህርት ቤቶች ጋር አብሮ በመስራት የሚታወቅ ነው። በፕሮግራሞቻችን ለብዙ አመታት ተከታትለን ዘግበናል። አመታዊ ጉባኤያችሁ ሌላው አይነተኛ ስራችሁ ነው። ባለፈው ቅዳሜ አስረኛውን በርከት ያሉ ሳይንሳዊ የጥናት ጽሁፎች የቀረቡበትን ስነ ስርዓት ለመከታተል እድል አግኝቻ ያለው ዶክተር እናውጋው ከርሶ ልጀምር። አመታዊ ጉባኤያችሁ ምን የተለየ ትኩረት አደረገ? ያስተዋውቁ ለአድማጮች አጠር አድርገው በመሪ ቃል የያዘውን የህክምና ትምህርት የሚለውን ጨምሮ ይስጥልኝ። ናላ ይህን እድል ስላገኘሁኝ። እንግዲህ በመሰረቱ አንተ እንዳለው ፒፕል ቱ ፒፕል ከተመሰረተ አስራ ዘጠኝ ዘጠና ዘጠኝ በፈረንጆች አቆጣጠር ነው። ይህ ጉባኤው ደግሞ ከተመሰረተ አስረኛ አመቱ ነው እና በዚህ በአስር አመቱ ውስጥ ኢትዮጵያ ላይ ባተኮሩ ብዙ የህክምና ዘርፎች በትምህርት ላይ ለምሳሌ በኢመርጀንሲ ሜዲሲን፣ በኒውሮሎጂ፣ በሳይካትሪ በብዙ ዘርፎች በየአመቱ ሲያቀርብ ቆይቷል። በዚህ አመት አስረኛ አመቱ ምክንያት በማድረግ ይሄ ተከናውኗል። እና የዚህ አመጡ ዋና ፎከሱ ፓን አፍሪካን ለሐኪሞች በኢትዮጵያ ብቻ ሳይሆን ፓን አፍሪካን ለሐኪሞች እና በህክምና ዘርፍ ላይ ለሚሰማሩ ባለሙያዎች ቀጣይ የህክምና ሙያን ለማጎልበት የሚሰጥ ትምህርት ለፓን አፍሪካ በኢትዮጵያ ብቻ ሳይወሰን በአፍሪቃ የተለያዩ ሀገሮች የሚገኙ የሙያ አጋሮቻችሁንም ህብረተሰቡንም ተጠቃሚ የሚያደርግ አህጉር አቀፍ እያሉን ነው። በትክክል እና ይህንን ለየት የሚያደርገው በተለይም በኢትዮጵያ ከጤና ጥበቃም ትምህርት ሚኒስቴርም ሀያ የሚሆኑ ዩኒቨርሲቲዎች እንደ አባር አስተናጋጅ ሆነው በአንዳንድ ሁኔታዎች መምጣት ባይችሉም ሰዎች በፌስቡክ ላይቭ እንዲከታተሉት የሆነበትና ይህ ፕሮግራሙ ኃላፊ ዶክተር ከበደ ነው። ፕሮግራሞችን ደግሞ በመምራት ሞዴሬት በማድረግ ዶክተር አንተናን ሳትፏል እና ይዘቱን ጥልቀቱን ሊጨምሩበት ይችላሉ። መልካም ወደ ዶክተር ከበደ ልሻገር። በጣም በርካታ የጥናት ጽሁፎች የቀረቡበት በርከት ያሉ ፕሮግራሞችም የተካሄዱበት ነው። የተለየ የጥናት ትኩረት የተደረገባቸው ዋና ዋና የሚባሉትን ቢጠቃቅሱልን። ይሄ እውቀትን ማሳደሻ ሲኤምኢ የሚባለው በዚህ ሀገር ተከታታይ የህክምና የተለያዩ የምርመራ ድርጅቶች ይካሄዳሉ። የተለያዩ የመድኃኒት አይነቶች ይፈጠራሉ። ያንን በመላው ዓለም የሚገኝ ሐኪም ራስሱ በአዲስ እውቀት ማነጽ ስላለበት አሜሪካን አገር ውስጥ ሁሉም ሐኪም በየአመቱ የተወሰነ ተካታይ ህክምና ትምህርት ያስፈልገዋል። ከአሁን በፊት ተመዱ ቆይ ቢጨርስ ይህን ደግሞ ያደረግነው አሜሪካን አገር ላሉት ሐኪሞችም በተጨማሪ አፍሪካን ውስጥ ለሚገኙ የእኛ ወንድሞችና እህት ሐኪሞች ወንድሞቻቸውን ቻቸውን ሲያክሙና ሲረዱ ሊረዷቸው እንዲሆን ብለን ያደረግነው እና ወደፊት የምናደርግ ያሰብነው። እነዚህም ተናጋሪዎች ከጆን ሆፕኪንስ፣ ከሜዮ ክሊኒክ፣ ከኤምዲ አንደርሰን እና ከሌሎች አሜሪካን ሀገር ውስጥ ከሚታወቁ የህክምና ሴንተሮች የተወጣጡ ኢትዮጵያውያን ናቸው እና የልብ በሽታን በሚመለከት፣ የጉበት በሽታን በሚመለከት ወደ ዘጠኝ አይነት አርስቶ ነው የተካሄዱት፣ እና ያንን ደግሞ ሪኮርድ አድርገን አስቀምጠነዋል በዋነኛውም ጊዜ የትም ዓለም ስፔሻሌ ኢትዮጵያ ወይም አፍሪካ የሚገኙ ድሞቻችን እናቶች ራሳቸውን ኖሌጅ ማስተካከል ይችላሉ። መልካም ተከታታይ የህክምና ትምህርት ለባለሙያዎች አንዳንዶቹም በዚያ ሙያ የረቀቀ እውቀት ያላቸውን ይጨምራል። የትምህርት ስርዓቱንና ደንቡን ለማያውቁ አድማጮቻችን ቀረባ አድርገው አስረድተዋል። ዶክተር አንተነህ ወደ እርስዎ ልሻገር። የጠዋቱ ዝግጅቶች በውጭ የሚገኙ የህክምና ባለሙያዎች የጤና አገልግሎትን ለማስፋፋት በሀገር ውስጥ ሊያደርጉ የሚችሉበትን ጨምሮ የህክምና ትምህርት ቤቶችን የሚመለከቱም ነበሩበት። እስኪ ሰብሰብ አድርገው እርሶም የማለዳውን ዝግጅቶች ያስተዋውቁ። ነው። እግዚአብሔር ይስጥልኝ። እኔም የጠዋቱ ፕሮግራም ዋናው ፒፕል ቱ ፒፕል የሚሰራውን ስራና እና የሚያደርጋቸውን ግንኙነቶች የሚያዳብርበት ጊዜ ኢትዮጵያውያን ሀኪሞች በአሜሪካን ሀገር ያሉ ኢትዮጵያም ያሉ የህክምና የፖሊሲ እና የአድቮካሲ አባሎች በሙሉ የሚሳተፉበት ነው። ይህንን እንግዲህ ለአስር አመት በላይ ስናደርገው የቆየነው ነገር ነው እና ዋናው ፒቱፒ አላማ እንደ ድልድይ ሆኖ ውጭ ሀገር ያሉ ኢትዮጵያውያን የሕክምና ባለሙያዎች የሚሰሩባቸውን ኢንስቲትዩሽኖች ጨምረው ኢትዮጵያ ካሉ የሙያ ጓደኞቻቸውና የሕክምና ተቋማት ጋር አንድ ላይ የሚሰራበትን መንገድ የምናስተካክልበት ጊዜ ነው። የአሁነኛውም አመት ላይ የኢትዮጵያን የሕክምና ባለሙያዎች እዚ አሜሪካን ሀገር ያሉ የሚሰሩባቸው ተቋሞች አባላት እንደ ሀዋርድ ዩኒቨርሲቲ ፕሮቮስት፣ ሀዋርድ ዩኒቨርሲቲ ሂስቶሪካሊ ብላክ ከሚባሉ ዩኒቨርሲቲዎች አንደኛና ዋነኛው ነው። ብዙ ስራዎች አፍሪካ ውስጥ የሚሰራ የዛ ዩኒቨርሲቲ ፕሮቮስት ዶክተር ውታ ተገኝተዋል። አንዳንድ የከፍተኛ ባለስልጣኖች ከዚያም አልፎ አሜሪካን ሀገር ያሉትን ትላልቅ ዩኒቨርሲቲዎች በግሎባል ሄልት የሚያስተባብረው የኮንሶርሺየም ኦፍ ዩኒቨርሲቲስ ፎር ግሎባል ሄልት ኤግዘኪቲቭ ዳይሬክተር ዶክተር ኪት ማርቲንም ነበሩ። ስለዚህ በዚህ በኩል ያሉ ተቋማትና በአሁኑ አመት በተለያዩ ምክንያቶች ከኢትዮጵያ ጤና ጥበቃ ሚኒስቴር ሌላ ጊዜ ሚኒስትሩም ሌሎችም ተወካዮች ይመጣሉ። በአሁኑ መምጣት አልቻሉም፣ ግን የተለያየ ሲሞች እየወሰድን ዘንድሮ ዋናው ሲም የልብ ሕክምና ነበረ። ምክንያቱም በእኛ ሀገር ያለው የልብ በሽታ ችግር ተላላፊ በሽታዎች ከሚመጡ ከልጅነት ጀምሮ ከሚመጡ የልብ በሽታዎች ጀምሮ ብዙ ከዚህ ሀገር ጋር የምናያይዛቸው ድሮ በለጸጉ ሀገሮች ጋር የምናያይዛቸው የልብ በሽታዎች በሙሉ አንድ ላይ ያሉበት ሀገር ስለሆነ ያንን እንዴት ነው መርዳትና መስራት የሚቻለው በሚል ተወያይተናል። ኢትዮጵያ ያለው የልብ እዶ ጥገና ሐኪም ዶክተር ብርሃኑን እዚህ ተገኝቶ አዲስ ስለሚሰራው የልብ ሕክምና ማዕከል ከሆላንድ መንግስት ጋር በትብብር ስለሚሰራው አስረድቶ፣ አብረው የምንሰራበትን መንገዶች ለመፈለግ ውይይቶች ያካሂደናል። የጠዋቱ ፕሮግራም ይሄንን አብሮ የመስራት ህብር እናጠናክርበትና ኢትዮጵያ ሄዶ ለመስራት ፍላጎት ያላቸውን የህክምና ባለሙያዎች እዛ ካሉ ተቋሞች ጋር የምናገናኝበት መልካም። በጉባኤው እንደ መሪ ቃል በተለየ ትኩረት የተወሰደ አንድ የህመም አይነት ጠቅሰዋል። ዶክተር አንተነህ እሱ ላይ ትንሽ እንዲያብራሩ ፈልጌ ነው የልብ ህመምን፣ የደም ዝውውርን፣ የሚመለከቱ የህመም አይነቶችን እየጨመረ የመጣው የልብ ህመም የሚያሳድረው ጫና በግርድፍ ወደ አማርኛ እየመለስኩ ነው። በግለሰቦችም ሆነ በህክምና ስርዓቱ ላይ የሚያሳድረውን ጫና የልብ ቧንቧዎችን እስከሚዘጉት ድረስ የተለየ ትኩረት ልትሰጡ መርጣችኋል። ምንም እንኳን እያየለ የመጣው ጫና የሚለው ጠቋሚም ቢሆን ለምን ተመረጠ ይህ የህመም አይነት በተለይ ለዚህ አመት በየአመቱ የተለያዩ ቲሞችን መርጣለን። በዚህ አመት ይሄንን አንዱ ከመረጥንበት ዋና ምክንያቶች አንዱ እንደሚታወቀው ለረዥም ጊዜ ለተላላፊ በሽታዎች ነው። ኢትዮጵያም ሌላም ታዳጊ ሀገሮች ውስጥ ትልቅ ትኩረት የሚሰጠው የነበረው እንደምታውቁት በኤች አይቪ ዙሪያ የተለያየ ስራ ሲሰራ ቆይቷል። አሁን ግን እያየን የመጣ ነው። ልክ ተላላፊ ያልሆኑ በሽታዎች ካንሰርን ጀምሮ የልብ በሽታ የመሳሰሉት በጣም ብዙ ጉዳት እያደረሱ እንደሆነ እና የሚደረገው ሕክምና ብዙ የሚቀረው መሆኑን ሲያስገነዝቡ ቆይተዋል። ኢትዮጵያም የሚሰሩ የህክምና ባለሙያዎች፣ እንደውም በአሁኑ ጊዜ ኢትዮጵያ ውስጥ አንድ ሰው የልብ በሽታ ከሚኖረው ኤች አይቪ ቢኖረው የተሻለ ሕክምናና የተሻለ እድሜውን የመቆየት እድል አለው እያሉ ነው ሲያወሩ የነበሩት። የዚህም ምክንያቶች የተለያዩ ናቸው። የልብ በሽታ ከሁለቱም ውስጥ አለበት። አሁን ያንን አስረግጦ ለማሳየት ነው። ፍሮም ሩማቲክ ቱ ኢስኬሚክ ነው። ሩማቲክ ማለት ለፕቶኮካል ባክቴሪያ ስለዚህ፣ ቆዳ ላይ ከሚጀምር ግሮሮ ውስጥ ከሚጀምር ጀምሮ ቫልቭ ላይ ችግር እያስካሄደ ልጆችን ከትንሽነታቸው ጊዜ ጀምሮ ትልቅ ችግር ውስጥ የሚያስካሄድ ያንን ለማከብ የሚወጣው ወጪ በጣም ትልቅ የሆነ ከዛ ደግሞ በእድሜ እየተጨመረም ስንሄድ አብሮ አሁን ያለው የላይፍ ስታይል የልብ በሽታ አብሮ የሚያመጡት የስኳር፣ የደም ብዛት፣ ሲጋራ ማጨስ፣ የኮሌስትሮል ከፍ ማለት እነሱ ደግሞ የልብ ቧንቧ ውስጥና የደም መተላለፍን እየዘጉ ትላልቅ ችግር እያመጡ ናቸው። ስለዚህ ችግሩ ከገጠር ጀምሮ እስከ ከተማ ድረስ ከትንሽ ጀምሮ እስከ ትልቅ የሚያካትት ስለሆነ ያንን ትኩረት ሰጥተነዋል። በዚህ አጋጣሚ ደግሞ የሚሰሩ የኢትዮጵያውያን የሕክምና የልብ ሕክምና ባለሙያዎች ከአስር የበለጡ ነበሩ። እንደገና እነሱ ደግሞ የራሳቸውን ስብሰባና እንዴት አድርገው ኢትዮጵያ ካሉ ባለሙያዎች ጋር ሊሰሩ የሚችሉበትን መንገድ በዚሁ ጊዜ ሲነጋገሩ ነበር። መልካም ዶክተር እናውጋው በሀገር ደረጃ በኢትዮጵያ ውስጥ ከዚህ በምታደርጓቸው ጉዞዎችም እዛ ባላችሁ እንቅስቃሴ የምትሰሯቸውን ስራዎች ቀደም ብለውም ጠቆም አድርገዋል። ለበርካታ አመታት የሰራችሁት ነው ይህን የሕክምና ትምህርት ራሱን ትኩረት ያደረገው አብይ ጉባኤያችሁ ዘንድሮ ቀደም ብሎ እንደ ጠቆሙልን አህጉር አቀፍ የሆነ ገጽታን እየተላበሰ ከተለያዩ ተቋማት ጋር የሚሰራበት ሁኔታ ትኩረት አድርጋችሁ ጽሑፍም አውጥታችኋል። እስኪ ያስረዱን እንደምንስ ይህ ስራ ይሰራል የሚል እቅድ አላችሁ? ከቅርብ ጊዜ ጀምሮ በፒፕል ቱ ፒፕል እንደ መሬት አድርገን የያዝ ነው። ትራያንጉላር ፓርትነር ሶስቱ፣ አንዱ ኢትዮጵያ ወይም ታዳጊ ሀገር ሁለት ደግሞ ኢትዮጵያ ወይም የአፍሪካ ልጆች ኤክስፓትሬት ውጭ የሚኖሩት ፣ ሌላው ኢንስቲቱሽን ሳላ አሁን ዶክተር ከበደ እሱን ስናመጣ ከእሱ ጋር ያለውን ሜዮ ክሊኒክን፣ ዶክተር አንተነህን እሱ ሲመጣ ከሱ ጋር ያለውን ኢንስቲቱሽን እኔ ስመጣ ከእኔ ጋር ያሉት ኢንስቲቱሽኖች ተቋማቱን በትጋት ይሳተፋሉ። አዎ እና ለረጅም ጊዜ ብዙ ዶነር ኮሚኒቲ ከአምሳ አመት በላይ ብዙ ገንዘብ ወጥቶ የወጣውን ያህል ገንዘብ ግን ብዙ እድገትና የኢንስቲቱሽኖች መዳበር አልታየም። በእኛ በዚህ በትንሿ በትንሿ የኛ ኤክስፒሪየንስ አሁን ለምሳሌ ጥቁር አንበሳና ዊስኮንሲን ዩኒቨርሲቲ ከፒፕል ቱ ፒፕል ጋር እና ይሄ የአሜሪካን አሊያንስ ሄል እነሱ ባመጡት በተገኘ ፈንድ አሁን ኢትዮጵያ የራሷን ሐኪሞች በኢመርጀንሲ ሜዲስን ማሰልጠን ጀምራለች። የሜዮ ክሊኒክ ኒውሮሎጂስት እና በዚህ በዲያስፖራው ፒፕል ቱ ፒፕል ሌሎችም ዩኒቨርሲቲ ኦፍ ኬንታኪ ኤን አይ ኤች አብረው በመሳተፍ ኢትዮጵያ የራሷን ሐኪሞች በኒውሮሎጂ እንዲሰለጥኑ እያደረገች ነው እና ሳይካትሪም እንደዚሁ። በእኛም ባይሆንም አንተም እንደምታወቁ ከድሮ ጀምሮ ለምሳሌ ከቶሮንቶ ካናዳ፣ እና ሌሎችም ኢትዮጵያች ኢትዮጵያ በመሳተፍ ይህንን ተመክሮ ምናልባትም ወደፊት ግን እኛ አሁን አዲሱ መንግስታችንም ሁልጊዜ ዲያስፖራ ሲባል የፖለቲካ ንቃት ያላቸው ብቻ ሳይሆን ብዙ በተለያየ ሙያ በአግሪካልቸር በኢንጂነሪንግ በሜዲሲን በትምህርት የበለጸጉ ብዙ ያሉና እንደዚህ በሶስትዮሽ ወይም ትራያንጉላር ፓርትነርሽ በሚባለው በደንብ አብሮ መስራት ሊጀመር አገሪቱ ተጠቃሚ ልትሆን ትችላለች የኛ ዋናው ቅዳችን ምንድን ነው አንድ ሀገር ለማለት የሰው ሀይል ያስፈልጋታል ጥሩ ኳሊቲ ትምህርት ያስፈልጋል እና ጥሩ ጤና ያስፈልጋል ስለዚህ አሁን ኢትዮጵያ አንዱ ቻለንጁ በደንብ የተማረ ብዙ በቂ ኃይል የላትም። ውጭ ደግሞ ዲያስፖራ ውስጥ ብዙ አለ እና ይህንን ውጭ የተማረውን ኃይል እና ከሀገር ውስጥ ያለውን እንዴት አድርገን ነው ልናስተባብረው የምንችለው? እና ምሳሌውን እያሳየን ነው። እኛ እኛ የሀገሪቱን ችግር እንፈታለን ሳይሆን ትንሽም ቢሆን መስራት ይቻላል፣ ጥሩ ነጥብ ማምጣት ይቻላል የሚለውን በማሳየት ደረጃ እንዲያውም መጽሐፍም ጽፈናል ትራያንጉላር ፓርትነርሽፕን ዘ ፓወር ኦፍ ዘ ዲያስፖራ በሚል እንግዲህ ይሄ መጽሐፉም የተጻፈው ውጭ ያሉ ኤክስፐርት ተኛዎች የራሳቸውን ስራ የሰሩትን ለሌላውም ለማሳየት ነው እና ይህኛውን አሰራሩን ከዚህ በፊትም ወርልድ ባንክም መርጦት ሌሎች አፍሪካ ዲያስፖራ ቸው ሁሉ ፕሪዘንት አድርገ ነው ይታወቃል። እና አይቲንክ ወደፊት ምናልባት የኢትዮጵያ መንግስት እና በዚህ ኃላፊ የሆኑት ይህንን ነገር በነፃ ያለን ሀብትን ያለ ብድር፣ ያለ ሌላ እዳ ተው ፈቃደኛ ነው ሀገሩን ለመርዳት እንዴት አድርገን ለመርዳት የሚፈልገውን መንገዱን እንዴት ማለስለስ እንደሚቻል አብረን እንዴት መስራት እንደሚቻል ከሌሎች ዩኒቨርሲቲዎች ጋር፣ ከሌሎች ተቋሞች ጋር እና በመሪ ላይ ያሉ ሰዎች ይህንን ፕራዮሪቲ ሰጠሁት መጠቀም ብንችል አፍሪካም ተጠቃሚ ትሆናለች ኢትዮጵያም ያው አንዱ የአፍሪካ ሀገር ተጠቃሚ ትሆናለች እና ብዙ ገንዘብ ሳያስወጣ ብዙ መስራት ይቻላል የሚል መርሆ ነው ያለ መልካም ዶክተር እናውጋው እንደጠቀሱት ፒፕል ቱ ፒፕል ምናልባትም ቀደም ብሎ ከጀመሩ ተቋማት ውስጥ አንዱ ነው በአንጻሩ የኢትዮጵያ መንግስትም ውጭ የምትገኙ ወገኖች ወገናችሁን እርዱ የሚለው ጥያቄ በገንዘብና በሀብት ብቻ ሳይሆን እንደናንተ በሙያና በክህሎት ቴክኖሎጂ ሽግግሩንም ጭምር ነውና፣ ምናልባት መንገዱ የተገናኘ ይመስላል፣ የበለጠ አመቺ ይሆናል የሚለውን ግምት መውሰዱ ስህተት አይሆንም። በተግባር የሚመጡትን ለውጦች እናያለን። ከድርጅታችሁ እንቅስቃሴ፣ ከህልምና ትልማችሁ መሰንበቻው ወደ ተካሄደው ጉባኤ ልመለስ። ዶክተር ከበደ ቀደም ብሎ በየአመቱ ሙያን ለማሳደግ የሚደረገው ጥረት አካል የሆነውን ለባለሙያዎች መልሶ የሚሰጠውን ፕሮግራም የተወሰኑ ሰዓታት ተከታት ቀደም ብሎ እንደ ገለጹት በርካታ የጥናት ጽሁፎች ቀርበውበታል። እስኪ አንዳንዱን እንደ ማሳያ በተለይ ለኢትዮጵያ የበለጠ ይረዳሉ የምንላቸውን እንምረጥ። ጥናቶቹ ራሳቸው በሀገር ውስጥ የተደረጉትንም ይጨምራል። የስኳር ህመም በመባል የሚታወቀውን በተለምዶ የተመለከተ ጥናት በፕሮፌሰር ኤልያስ ሲራጅ ቀርበዋል። ከአይን ህክምና ጋር የተያዘ ጥናት በዶክተር ምዕራፍ ወሌ ቀርበዋል። የጉበትን የካንሰርን ህመም የሚመለከቱ ቀርበዋል። በርካታ ናቸው የቀረቡት ጥናቶች ኢትዮጵያ ውስጥ አሁን በስፋት ካሉ ችግሮች ጋር ማዛመድ ቢቻል አንዳንዱን ለአድማጮቻችን ቀረብ ቢያደርጉ ዶክተር ከበደ ብዙ ጊዜ የጉበት በሽታ ሲባል ከአልኮልና ከሄፕታይተስ ጋር ይያያዛል ነገር ግን እዛ ላይ የቀረበው አንዱ ፕሬዘንቴሽን በአልኮልና በቫይረስ ብቻ ሳይሆን አንዳንዴ ባልተቆጣጠር ነው የስኳር በሽታ በውፍረት አማካኝነት አንዳንዴ በማይታወቅ ምክንያት ኮመን እየሆነ ነው። ይህን በእንግሊዝኛው ነን አልኮሊክ ስቲያቶ ሄፕታይተስ ይሉታል። እሱን ያቀረበችውም ደግሞ ዶክተር ተንሳይ ወረታ የጉበት ስፔሻሊስት ከጆን ሆፕኪንስ ዩኒቨርሲቲ ነው። በዶክተር አሰፋ የቀረበው ደግሞ እንቅልፍን በሚመለከት ነው። ብዙ ጊዜ ሰዎች እንቅልፍ በትክክል ባለማግኘት የተነሳ የመኪና አደጋዎች ይፈጠራሉ። በደንብ ስላልተኙም የተለያየ በሽታ ነው። ግን ስለሱ ዶክተር አሰፋ በደንብ አድርገው አቅርበውታል። ሌላው ደግሞ እስፔሻሊ ከልብ በሽታ ጋር የተያያዘው እድሜያችን እየጨመረ በሚሄድበት ጊዜ ቅድም ዶክተር አንተነ ካልሮማቲክ ወይንም ኤስኪሚክ የተለየ ደግሞ ልባችን ይንቀጠቀጣል። አብኖርማሊ ምቱ ትክክል አይሆንም ይዛባል። እና ስለ እሱ ነበረ ዶክተር ምትኩ ከካሊፎርኒያ ያቀረበው በሚመለከት ነበር። አንድ ሌላ ምናልባትም ለአድማጮች በጣም ቅርብ የሆነ ከኢትዮጵያ ተጨባጭ ሁኔታ ጋርም በስፋት ጠቀሜታው ሊዛመድ የሚችል ባህል ውስጥ መሰረት ያለውን አንድ ሌላ ጥናት እናዛምድ። ሕክምና አገልግሎትን የሚመለከት ነው። የቴክኖሎጂ ስልጣኔ ዘመናዊ እውቀትን ለማስፋፋት የሚሞከረውን ያህል ባህላዊ ሕክምና ከአገልግሎት አሰጣጣችሁ ጋራ አዋህዱ የሚል መንፈስ ያለው በዶክተር ብስራት ኃይለ መስቀል የቀረበ አለ። የባህላዊ ሕክምና የጥናት መሰረቶችን ካልያዘ እንደ ችግር ይታያል፣ ከተጠና ደግሞ እንደ አቅም እንደ ጉልበትም ይወሰዳልና እና እዚያ ላይ ከቀረበው እንደው ለአድማጮች ማስረዳት የሚችሉት ካለ ዶክተር ከበደ አዎ ብዙ ጊዜ በተለይ እዚያ ሀገርም ኢትዮጵያ ውስጥ ቢሆን ለተለያዩ በሽተኞች የተለያየ መድኃኒት ይታዘዛል። ብዙዎቹ መድኃኒቶች ደግሞ የስኳር በሽታ መድኃኒትን ቢሆን የደም ግፊት መድኃኒትን ቢሆን ለብዙ ጊዜ ነው የሚወሰደው። እንደዛ በሚሆንበት ጊዜ ከተለያዩ መድኃኒቶችም ከባህል መድኃኒቶችም የመጋጨት ነገር አላቸው። ለዛ ነው ዶክተር ብስራት ከሃዋርድ ዩኒቨርሲቲ የመድኃኒት ሐኪም ነው እና እዛ ላይ አንዳንድ መድኃኒቶችን መድኃኒቶችን ብቻ ከመጨመር ይልቅ በጥናት የተደገፉ መድኃኒቶች አሉ። ነገር ግን ለኢትዮጵያውያን ለመናገር ትንሽ ያስቸግራል። ምክንያቱም እዚህ በየፋርማሲው የሚሸጡ ትንሽ ጥናት የተደረገባቸው መድኃኒቶች አሉ እነዛ መድኃኒቶች ኢትዮጵያ ሀገር ውስጥ ይኑሩ አይኑሩ አላቅም ያሉ አይመስለኝም። ነገር ግን ከኢትዮጵያ ባህል ሕክምና ጋር ማገናኘት ትንሽ ያስቸግር ይሆናል። ስለዚህ በአጭሩ ለማስተላለፍ የፈለገው ምክንያቱም ይሄ ተካታይ ሕክምናው አሜሪካን ሀገር ላሉትም ሐኪሞች ስለሆነ እሱን ነው የገለጸው። ነገር ግን ለኢትዮጵያ ውስጥ በሚካሄድበት ጊዜ ሕዝቡ መጠንቀቅ ያስፈልገዋል። ባህላዊ መድኃኒትና ሞደርን ሜዲሲን የምንለውን በሚወስዱበት ጊዜ ሪሊ መጠንቀቅ ያስፈልጋል። ከሐኪማቸው ጋር መነጋገር ያስፈልጋል። በቅርበት መመካከር ያስፈልጋል። ግሩም፣ እዚህ ላይ መጨመር የምፈልገው ነገር አለ ዶክተር አንተ ነህ። እሺ። አዎ ይሄ ዶክተር ብስራት ሀይለ መስቀል ከሀዋርድ ዩኒቨርሲቲ ያቀረበው። ከዛ በፊት እኔ እሱና ዶክተር ፈቃዱ ኩላስ ሌላ የፋርማሲና የኦልተርናቲቭ ሜዲሲን ኤክስፐርት ሰርቬ ያካሂደን ነበር እዚህ በሚኖሩ ኢትዮጵያውያን የህክምና ባለሙያዎች ብቻ ሳይሆን በአጠቃላይ ኢትዮጵያውያን እዚህ አካባቢ ሰርቬ አድርገን ነበር። ማየት የፈለግነው ምንድን ነው? ብዙ ጊዜ ሰው የሚያስበው ኢትዮጵያ ውስጥ የባህል ህክምናን የሚጠቀሙ ወይም የሐኪም ቤትና ሆስፒታል የሚሄድ እድል የሌላቸው ወይ ደግሞ ገጠር ውስጥ ብቻ ያሉ አድርገን ስለምናየው ምናልባት እዚህ የመጣንና ኢንሹራንስና ህክምና ማግኘት የሚችሉ አይጠቀሙም ወይ የሚለውን ጥያቄ ለመመለስ ነበር እና ከዚህ በፊት ካሉት ጥናቶች ጋር አብሮ የሚሄድ ሰማኒያ ፐርሰንት ያህሉ የተለያየ አገር ባህልና ና የፕላንት ቤዝድ ኦልተርኔቲቭ የሆነ ህክምና እንደሚጠቀሙን ያገኘ ነው። ስለዚህ ዶክተር ብስራት ለማለት የፈለገው ምንድን ነው ሰው መጠቀሙ አይቀርም ይህንን ነገር። ስለዚህ የህክምናው ሙያ ያን እንደሌላ አድርጎ ማየት ሳይሆን መኖሩን አውቆ የሚያዩትን በሽተኞች ምን አይነት ከፕሪስክሪፕሽን ውጭ ያለ መድኃኒት እንደሚወስዱ ምክንያቱም ያ መድኃኒት እነሱ ከሚያዙት መድኃኒት ጋራ ወይ የመጋጨት ወይ ኢፌክቱን የመጨመር የመቀነስ፣ የተለያዩ ኢፌክቶች ስለሚኖሩት ያንን መጠየቅ እንዴት አስፈላጊ እንደሆነ ነው ለመናገር የፈለገው። ሁለተኛ ደግሞ ብዙ ጊዜ በተለይ ቅድም እኔ በምሰራበት ፊልድ እና በእነዚህ የጠና በሽታ ያላቸው የተለያዩ የሚያስቸግር ሲምተም ያላቸው ከስቃይ ጀምሮ ከትንፋሽ ጀምሮ የተለያዩ የማስታወክ ማስቀመጥ እንደዚህ አይነት ላሉ ነገሮች እንደሚሰሩ የታወቁ ግን መጠናቸውንና እንዴት አድርገው መሰረት እንዳለባቸው መስተካከል የሚፈልጉ ብዙ አይነት መድኃኒቶች እንዳሉ ምክንያቱም የሞደርን መድኃኒትም ብዙ ፕላንት ቤዝድ የሆነ እና ከተለያየ ስሮች የሚመጣ መድኃኒት ስለሆነ ያንን እንዴት አድርገን ነው አብረን ለማስኬድ እና የተሻለ ሰርቪስ ለበሽተኞቻችን መስጠት የምንችለው የሚለው ላይ ያተኮረ ነበር። መልካም። ይሄ ምናልባትም በተለይ ጥናታችሁ አማራጭ ህክምና የሚባለውን ከተለመደው ከዘመናዊው በሐኪም ቤት ብቻ ከሚሰጠውና ከንክብሎች ወይም ከሌሎች መድኃኒቶች ጋር ብቻ የምናዛምደውን ሰፋ አድርጋችሁ የተመለከታችሁትን በሌላ ፕሮግራም ብንመለስበት ጥሩ ይመስለኛል። ውይይታችንን ለመቋጨት የቀኑን ሙሉ ዝግጅት ቁጥራቸው የበዛ የሳይንስ ጥናታዊ ጽሁፎች የቀረቡበት እንደመሆኑ በዚህ አጭር እና ምጥን ፕሮግራም ይልቁንም ደግሞ ለሁሉም አድማጭ በሚሆን መድረክ ሙሉን ማስተናገድ አንችልም። የዕለቱ ከዋናው ዓላማችሁ ጋራ ያለውን ሁኔታ ለማዛመድ ያህል ነው የተመለከትነው። ለሁላችሁ የሚሆን አንድ ጥያቄ ለወርውርና ውይይታችን ለዛሬ እዚህ ላይ እናገባድዳለን። ዶክተር እናጋው አዲስ ሆኖ የሚታይ ሴቶች በአመራር እርከን የጎላ ስፍራ እንዲሰጣቸው የሚደረገውን በተግባር ምናልባትም በስፋት ለመጀመሪያ ጊዜ ያየንበት መሰንበቻዋን ተመልክተናልና አመራር በስልጣን ብቻ ሳይሆን በሁሉም ዘርፍ ነውና፣ ሕክምናውን ጨምሮ ፒፕል ቱ ፒፕል ወጣት ሴቶችን በማሳተፍ ለረዥም ዓመታት መታዘብ እድል ነበረኝ። አሁንም የጥናት ጽሁፎች ያቀረቡትን ቀደም ብለን ያነሳናቸውን በልዩ ልዩ የሕክምና ሙያ የስለጠኑ ወጣት ዶክተር ትንሣኤ ወረታን፣ ዶክተር ምዕራፍ ወለላን የመሳሰሉ ሌሎችም አሉበት ታሳትፋላችሁ ይሁነኝ ብላችሁ እንደሚሆን ገምታለሁኝ። በአመራር ቦታም ለሴቶች ድርሻ እንደሚሰጡ እንደ ህክምና ባለሙያም እንደ ዜጋም ምን ታዘባችሁ? ምን ተሰማችሁ? በሀገር ውስጥ መሰንበቻውም ባያችኋቸው የሚኒስትሮችም ሆኖ የመጀመሪያዋ ኢትዮጵያን ፕሬዚዳንት ሹመት አስመልክቶ አንዳችሁ ልጀምሩ ትችላላችሁ። የግል አስተያየታችሁን ነው። አዎ፣ በጣም የሚያበረታታና በጣም ዶክተር አንተነህ ነዎት። እሺ ይቀጥሉ። አዎ እና ሴቶችን በተለያየ ስልጣን እና የተለያየ የኃላፊነት ማዕከል ማሳተፉ በየጊዜው እየጨመረ በመሄዱ እኛም አካባቢ የምናየው ነው። በጣም የሚያበረታታና በጣም የሚደገፍ ነው። ይህንንም ማየቴ እኔም ለሚቀጥለው ጀኔሬሽን በተለይ እኔ ሶስት ሴቶች ልጆች ናቸው ያሉኝ ይሄንን አይነት አለምና ይሄንን አይነት ለውጥ እየመጣ ሴቶች ልጆቼ ከወንዶቹ ምንም ያላነሰ በሙያቸውና በችሎታቸው መስራት የሚችሉበት መድረክ እየተከፈተ መሆኑን ማየት በጣም የሚያስደስስ ነው። መልካም ዶክተር ከበደ ጀምር አድርገዋል እርሶም። አዎ፣ እኔም እንደዛ ነው አስተያየት ነው ያለኝ። በተጨማሪ ሪሊ የብዙ መድረኩ የሰፋ ነው፣ ፒፕል ቱ ፒፕል። እኔም በበኩሌ ኢቨን ከድሮ ጀምሮ እንደዚህ አይነት መድረክ ከመፈጠሩ በፊት ጀምሮ አክቲቭ ፓርቲስፔት እያደረግን ነበር። ኢትዮጵያ ያሉትን ወንድሞቻችን እና እህቶቻችን ተማሪዎችን ጭምር እየሄድን በተለያዩ ዩኒቨርሲቲዎች ውስጥ ስናስተምር ነበር። አሁን ግን በተፈጠረው ምክንያት ሪሊ ያለንን ከአሁን በፊት የምናደርገውን ነገር በተጨማሪ በጠነከረ መንገድ ለማድረግ የዶክተር አብይና በሌሎች ወንድሞቻችን የሚያደርጉት አቅጣጫ የሚያስደስት ስለሆነ ለመደገፍ እና ለመርዳት ዝግጁ ነው። መልካም ዶክተር እናውጋው የመጨረሻው ዕድል የእርስዎ ነው። አዎ እግዜር ምንም እንኳን እንደሚታወቀው ከዚህ በፊት ኢትዮጵያ ውስጥ ከኩኝ ሸባ ከንግስት ዘውዲቱ ቢኖሩም በአዲሱ አሁን በሞደርኑ ለመጀመሪያ ጊዜ ደግሞ ኢትዮጵያ ፕሬዚዳንት ሆኖ በመሾማቸው በመሰረቱ ለኢትዮጵያ ብቻ ሳይሆን በአፍሪካ ውስጥ አሁን እና ፒፕል ቱ ፒፕልም ከረጅም ጊዜ ጀምሮ የሴቶች አዳሪ ትምህርት ቤት አለን። ሴቶች ብቻ ናቸው። እሱን የሚያደርግንበት ምክንያት ምንድን ነው? ችግሩ ሴቶች ላይ የበረታ ነው። አንድ ልጅ አገረት ካልተማረች እና ካገባች ልጅ ከወለደች ቤተሰቧም እሷም ላይ ሆነው ይቀራሉ። እነሱን ካስተማርን ግን ችግርንም መቀነስ ይቻላል። እና አሁን እነዚህ ልጆች ይህን ሁልጊዜ ዶክተር አንተነ እኔም ሌላውም ይህን በምናነጋገርባቸው ጊዜ ሁልጊዜ ሐኪም መሆን ፓይለት መሆን ሎየር መሆን ይመኛሉ። ግን ፕሬዚዳንት መሆን የሚፈልግ ብለን እኛም ጠይቀናቸው አናውቅም። አሁን ግን ያተሰበረ ወደፊት ስናገኛቸው ማን ነው ከእናንተ መካከል ደግሞ ፕሬዚዳንት መሆን የሚፈልግ ለማለት እኛም እድሉ አጋጠመን ማለት ነው። ከዚህ በፊት ፕሬዚዳንት ሲባል ለኢትዮጵያ ለብዙ ሰዎች እንዲህ በፓወር አይታይም ነበረ። አሁን ግን የእሳቸው ፕሬዚዳንት መሆን ለብዙ ወጣት ሴቶች ልጆች፣ ለሌሎችም ሴቶች አይ ቲንክ ትልቅ ተስፋ የሚሰጥና ትልቅ ፖዘቲቭ የሆነ መልእክት እንደሚያመጣ ነው የሚታየኝ። ትልቅ ተስፋ ብለዋል፣ የሚያግባባ ይመስለኛል። እድል የማግኘታቸውን ያህል በተጓዳኙ የብቃትንም ጥያቄ ከግምት እንዲያስገባ እናንተ የምትስማሙበት ይመስለኛል። ከሁሉም አቅጣጫ ይሰማል። ለሁሉም የፒፕል ቱ ፒፕልን አስረኛውን የሳይንሳዊ ጉባኤያችሁን መሰረት አድርገን ላነሳናቸው ጭብጦች ለጊዜያችሁ አመሰግናለሁ። ዶክተር አንተን ሀብቴ፣ ዶክተር ከበደ ቤኛ፣ ዶክተር እናውጋው መሀሪ ጊዜርስትልኝ አመሰግናለሁ በጣም። ከእኔ ጋር የቆዩትን እንግዶች ካሉላ ጋርም የተወያዩትን እንግዶች በሙሉ አመሰግናለሁ። እስከ ምሽቱ አራት ሰዓት ነው እንዳልኩት፣ የምንቀጥለው ሙዚቃ እንስማ፣ እስከ ማጠቃለያ ዜና ድረስ ሰውነትንተርፈይለስ ገዳዩ ምናልባት የቀረኝ የሚኖላ ሰው I Chingale <muchas> Bay, we must have the in the we Alpatika you know, i will che scaglie We don't need to आजिन का स्टैंड में पुजी दे ले भाई ये मामलास्ता होशो पुजी दे ले भाई कमचवश इति ति ति देले भाई उस कला सुन्नत भी तरफ है गस्कु गलायो मिनाल पाति खरे नि मिनरा तुसो बा Son la de la al pase y la gente አድማጮች፣ ከመሰናበታችን በፊት ማጠቃለያ ዜና። በራያና አካባቢው የሰላም ጉዳይ ላይ በጠቅላይ ሚኒስትር አብይ አህመድ የተመራ የከፍተኛ የመንግስትና የክልሎች ባለስልጣናት ስብሰባ ዛሬ መካሄዱን የጠቅላይ ሚኒስትሩን ጽህፈት ቤት ኃላፊ የጠቀሰ ዘገባ አመልክቷል። ጠቅላይ ሚኒስትሩ የተወያዩት ከምክትላቸው ከአቶ ደመቀ መኮንን ከህዝብ ተወካዮችና የፌዴሬሽን ምክር ቤቶች አፈ ጉባኤዎች ከአማራና ከትግራይ ክልሎች የበላይ አመራር አባላት እንዲሁም ከሰላም ሚኒስቴር ሹማምንት ጋር መሆኑን ፋና ብሮድካስቲንግ ዘግቧል። ማናቸውም አይነት ጥያቄ በሰላማዊ መንገድ ብቻ እንዲቀርብና እንዲስተናገድ ስምምነት ላይ መደረሱን የጠቅላይ ሚኒስትሩን ጽህፈት ቤት ኃላፊ አቶ ፍጹም አረጋ በትዊተር መልእክት መግለጻቸው አብሮ ተዘግበዋል። የጋምቤላ ህዝቦች ክልላዊ መንግስትን በመምራት ላይ የሚገኘው የክልሉ ህዝቦች አንድነት ዲሞክራሲያዊ ንቅናቄ አዲስ አመራር ጊዜውን በግል አጀንዳዎችና ሽኩቻዎች ከማጥፋት ይልቅ ራሱን ከጎሰኝነትና ከጥላቻ በማጽዳት የክልሉን አመራር በማጠናከር የህዝቡን ችግር ሊፈታ እንደሚገባ ጠቅላይ ሚኒስትር አብይ አህመድ ማስገንዘባቸው ተዘግቧል። ከአንድ ሳምንት በፊት በአዲስ አበባ በተጀመረው የንቅናቄው ማዕከላዊ ኮሚቴ ግምገማ ላይ የተገኙት ጠቅላይ ሚኒስትሩ የክልሉ ህዝብ ልማት ተጠምቷል፣ በሀገር ውስጥና በውጭ ያሉትን ባለሙያዎችን ክልሉ አፈላልጎ መንቀሳቀስ እንዳለበት አሳስበዋል። በዜናው መሰረት የተከፋፈለው የኮንጎ ዲሞክራሲያዊ ሪፐብሊክ ተቃዋሚ ጎራ በመጪው ታህሳስ በሚካሄደው ምርጫ እንደሚካፈል አስታውቋል። ተቃዋሚዎች በቅርቡ በጋራ ሆነው በምርጫው የሚወክሏቸውን አንድ እጩ ይፋ እንደሚያደርጉ አስታውቀዋል። ዩናይትድ ስቴትስ ፔንሲልቬንያ ክፍለ ግዛት ፒትስበርግ ከተማ ውስጥ በዛሬው ዕለት አንድ ታጣቂ በአይሁዶች ቤተ አምልኮ ማለት ምኩራብ ውስጥ ተኩስ ከፍቶ በዘገባዎች መሰረት ቢያንስ ስምንት ሰዎች ገድሏል። አይሁዶች በሙሉ መገደል አለባቸው እያለ በመጮህ ምኩራቡ የገባው አጥቂው በቁጥጥር ስር ውሏል ትሪ ኦፍ ላይፍ በተባለው ምኩራብ ዛሬ ረፋዱ ላይ የቅዳሜ ጸሎት ስነ ስርዓት ሲካሄድ ነው ታጣቂው ዘሎ በመግባት ተኩሶ የከፈተባቸው የቆሰሉም ሰዎች እንዳሉ የከተማዋ ፖሊስ ቃል አቀባይ አስታውቀዋል ተጠርጣሪው ተጠርጣሪው አጥቂ ነጭ እንደሆነ ነው ፖሊስ የገለጸው። የዜና ዘገባዎች ደግሞ ሮበርት ባውዘርስ የተባለ የ48 ዓመት ሰው መሆኑን አስታውቀዋል። ፕሬዚዳንት ዶናልድ ትራምፕ ስለደረሰው ጥቃት ከተነገራቸው በኋላ ለጋዜጠኞች በሰጡት ቃል በድርጊቱ ማዘናቸውን ገልጸው ዩናይትድ ስቴትስ የሞት ቅጣትን የሚመለከቱ ሕጎቿን ማጥበቅ ይኖርባታል ብለዋል። ኢስታንቡል በሚገኘው የሳውዲ አረቢያ ቆንስላ የተገደለው ጋዜጠኛ ጃማል ካሾጂ ልጅ ሳላህ ቢን ጃማል ካሾጂ ዩናይትድ ስቴትስ መግባቱ ተገልጿል። የአሜሪካና የሳውዲ ዜግነት ያለው የሟቹ ጋዜጠኛ ልጅ እስከ ቅርብ ቀን ድረስ እንዳይወጣ በሳውዲ መንግስት ተከልክሎ ነበር። የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው አገልግሎት ዘወትር ቅዳሜ ከምሽቱ ሦስት እስከ አራት ሰዓት የሚያሰማውን ከዚህም ከዚያም ዝግጅቱን እዚህ ላይ ያበቃ። ነገ እሁድ በተለመደው ሦስት ሰዓት እንገናኛለን። ሰላም ደህና ደሩ።